ሰላም ጤና ስጥልኝ፣ እንደምናመሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የአርብ ሚያዝያ 8 2013 ዓ ም የጋቢና ቪ መሰናዶ ጀመረ። ለምሽቱ ከያዝንላችሁ ውስጥ ጥቂቶቹን እናስተዋውቃችሁ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየዓመቱ የሚዘጋጀው ና ያሊ የተባለ የሚጠራው የአፍሪካ ወጣት መሪዎች ልምድ የመለዋወጫ እንቅስቃሴ ተሳታፊዎች በኮሮና ቫይረስ ወረርሽኝ ወቅት ሀገራዊ ምክክርን እንዴት ማካሄድ ይቻላል በሚለው ሀሳብ ዙሪያ ተወያዩ። አጀንዳ ማውጣት ጀምሮ እስከ ውሳኔ አሰጣት ድረስ ወጣቱን እያሳተፍን ካልሄድን ምን ሊመጣ እንደሚችል በሚገባ ያየንበት ሁኔታ ነው የሰማችሁት። የዴስቲኒ ኢትዮጵያ መስራችና አስተባባሪ የሆኑትን አቶ ንጉሴ አክሊሉን ነው። አቶ ንጉሴ አክሊሉ በዚህ መርሃ ግብር ላይ በመገኘት መልእክት አስተላልፈዋል። ወጣቶች በፖለቲካዊና ሀገራዊ ውይይቶች ላይ ባላቸው ተሳትፎ ዙሪያም ከአሜሪካ ድምጽ ጋር ቆይታ አድርገዋል። በሌላ በኩል በትግራይ ክልል በነበረው ግጭት ምክንያት ወደ ከፍተኛ ትምህርት ተቋማት ለመግባት የሚያበቃውን ፈተና የወሰዱት ተማሪዎችን የማለፊያ ነጥብ ዝቅተኛ እንዳደረገው ክልሉ የትምህርት ቢሮ አስታወቀ። ሀገሬን ይረዳሉ ነገ ጠዋት ይደርሳሉ እያለ ይህንን ነገር ሲፈጠር በጣም ትልቅ ጫና ነው የሚደርሰው። የሰማነው ኢንጂነር አስቴር ትባረክ ነው። በምሽቱ ይደመጣል። ሌሎች ዘገባዎችም አሉን። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ስመኝሽ የቆየ። አብረናችሁ እናመሻለን። እናንተም አብራችሁን ስለምትሆኑ እያመሰገንን አሁን ወደ ዜናዎቹ እንሻገራለን። አመሰግናለሁ ኤደን። ከትላንት ወዲያ ማምሻውን በሰሜን ሸዋ ዞን ኤፍራታ ግድም ወረዳ አጣዬ ካራቆሬና በዙሪያው ያሉ ቀበሌዎች ላይ በከባድ የጦር መሳሪያ የተቀሰቀሰ ወታደራዊ ጥቃት ለተወሰነ ጊዜ ጋብ ካለ በኋላ እንደገና ተጠናክሮ እንደቀጠለ የወረዳው አስተዳደር ገለጸ። ጥቃቱ በተመሳሳይ ወደ አንጾኪያ ገምዛ ወረዳ ቀበሌዎች መስፋፋቱም ታውቋል። የመከላከያ ሰራዊት፣ የፌዴራል ፖሊስና የአማራ ልዩ ኃይል ቀደም ሲል የተፈጠረውን ግጭት እያረጋጉ ባሉበት ሰዓት ሁኔታዎች ትንሽ መረጋጋት የታየባቸው መስለው እንደነበር የገለጹት የወረዳው መንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት ኃላፊ ነጋሽ ከተማ፣ ነገር ግን ዛሬ ለሊት የታጠቀና ዘመናዊ መሳሪያ የያዘ ኃይል በተጠናከረ ሁኔታ ጥቃት መክፈቱን ገልጸዋል። አጥቂዎቹ በከተማ ውስጥ የሚገኙ መኖሪያ ቤቶች እያቃጠሉ በመሆናቸው ነዋሪዎች ከተማውን ለቀው ለመውጣት መገደዳቸውን ጠቁመው በአሁኑ ሰዓት የታጠቀው ኃይል ከመከላከያ ሰራዊትና ከአማራ ክልል ልዩ ኃይል ጋር ውጊያ መ ንም ገልጸዋል። ዘገባው የመስፍን አራጌ ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ በኢትዮጵያ ትግራይ ክልል ቀድሞ ሆኖ የነበረው አስቸጋሪ ሁኔታ ለአምስት ወራት የቀጠለው ግጭት አሳሳቢ እንዲሆን አድርጎታል ሲሉ ትላንት ሐሙስ ተናገሩ። ረሃብና ወሲባዊ ጥቃቶች መጨመራቸውን ገልጸው የኤርትራ ወታደሮች ስፍራውን ለቀው ስለመሄዳቸው ምንም ማመላካች ነገር አለመኖሩን ተናግረዋል። ኃላፊው ማርክ ሎኮ ከዚህ በተጨማሪ በኤርትራ ጦር የሚፈጸመው ሰብአዊ ጥሰት መጨመሩን ከረዴ ድርጅቶች መስማቱን እጅግ አስደንጋጭ በሆነ መልኩ አስገድዶ መድፈርና በቡድን መድፈር እየተስፋፋ መሆኑንም ተናግረዋል። በግጭት ውስጥ የሚደርሱ ወሲባዊ ወንጀሎችን የሚከታተለውና ለማስቀረት የሚሰራው የተባበሩት መንግስታት ድርጅት ተቋም ባለስልጣን የሆኑት ፕራሚሊያ ፓተን ከህዳር ወር ወዲህ የአስገድዶ መድፈር ጥቃት እንደደረሰባቸው የተናገሩ አንድ መቶ ሰዎች መመዝገባቸውን ከብቀላ ፍርሀትና ጥቃት ስጋት አሁንም በስራ ላይ ካሉት ጥቂት መጠለያና የህክምና መስጫ ተቋማት ባሻገር የህክምና ባለሙያዎች በየቀኑ የአስገድዶ መድፈርና የቡድን መድፈር ወንጀሎችን እየመዘገቡ እንደሆነም አስታውቋል። በሌላ በኩል በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ መግለጫ ያወጡ ሲሆን የኤርትራ መንግስት ኃይሎቹን ከኢትዮጵያ በፍጥነት ማስወጣት አለበት ሲሉ አሳስበዋል። በትግራይ ክልል ባለፉት አምስት ወራት የኮሮና ቫይረስ ወረርሽኝ ምርመራ አልተካሄደም ሲሉ የክልሉ ጤና ምርምር ተቋም አስታወቀ። ተቋሙ እንደገለጸው በክልሉ አሁን ባለው የጸጥታ ችግርና እና በጤና ተቋማት ላይ በደረሰው ጉዳት የኮቪድ-19 ምርመራ ለማካሄድ አዳጋች እንዳደረገው ገልጿል። በቅርብ ቀናት በመቀሌ ከተማ የሚገኙ የጤና ተቋማት የኮሮና ምርመራ እየጀመረ መሆኑን ተቋሙ አስታውቋል። ዘገባውን ያደረሰን ሙልጌታ ጽሃ ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ዋና ኃላፊ ሐሙስ ዕለት በሰጡት መግለጫ በአሁኑ ወቅት ከዓለም ከፍተኛው የሰብአዊ ቀውስ ውስጥ የምትገኘው የመን እንደገና በፍጥነት እየገሰገሰ ካለው ኮቪድ-19 ወረርሽኝ ጋር ተደምሮ የከፋ ችግር ሊያጋጥማት እንደሚችል በመግለጽ አስጠነቀቁ። የመን ከአረብ ሀገራት ድሃዋ እንደመሆኗ መጠንም ችግሩ የበለጠ ተባብሶ ህዝቦቿ ለከፍተኛ ረሃብ ሊጋለጡ ይችላሉ የሚለውን ስጋታቸውን በመግለጽ ከወዲሁ አስጠንቅቀዋል። የተባበሩት መንግስታት ድርጅት የአስቸኳይ ጊዜ አስተባባሪ ማርክ ሎኮክ ቀድሞውን በአስር ሺዎች የሚቆጠሩ ሰዎች ለሞት የሚያበቃ ረሃብ ውስጥ መሆናቸውን ገልጸው ወደ አምስት ሚሊየን የሚጠጉ ደግሞ ከዚሁ ችግር ጀርባ ሆነው በስጋት ላይ ናቸው ብለዋል። ኢራን ከፍተኛ መጠን ያለው ዩራኒየም ማበልጸግ መጀመሯን ይፋ አደረገች። በኢራን የናታዛን የዩራኒየም ማበልፀጊያ ላይ ያነጣጠረ ጥቃት ከደረሰ በኋላ ከመቼውም ጊዜ የበለጠ ከፍተኛ መጠን ያለው የጥራት ደረጃው 60 በመቶ የሚደርሰውን ዩራኒየም ማበልጸግ መጀመሯን የሀገሪቱ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ተናግረዋል። በመሐመድ ባህር ቃሊባፍ በተሰጠው እና በሀገሪቱ ብሔራዊ ቴሌቪዥን ጣቢያ በተጠቀሰው አስተያየት ኢራን ለማበልፀግ ያቀደችው ዩራኒየም መጠን ምን ያክል እንደሆነ አብራርተዋል። ተናገሩም ምንም እንኳን ከዚህ ቀደም የተጣለ ያለባትን የኢኮኖሚ ማዕቀብ ለማስነሳት ከዩናይትድ ስቴትስ ጋር በቪየና በመደራደር ላይ ብትሆንም የተጠናከረው የማበልጸግ እንቅስቃሴዋ አዲስ ውጥረትን ሊቀሰቅስ ይችላል የሚል ስጋት ፈጥሯል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኞሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ሸቆየ ቆየለ ዜናዎቹ፣ አመሰግናለሁ። የጋቢና ቪይ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመኖይ። ለዕለቱ አብዮ ወዳደረግነው ርዕስ እንሻገር። በትግራይ ክልል ውስጥ የነበረው ግጭት ወደ ከፍተኛ ትምህርት ተቋማት ለመግባት የሚያበቃውን ፈተና የወሰዱ ተማሪዎችን የማለፊያ ነጥብ ዝቅተኛ እንዳደረገው የክልሉ የትምህርት ቢሮ ምክትል ኃላፊ ኢንጂነር አስቴር ይትባረክ ለአሜሪካ ድምጽ ተናገሩ። ኢንጂነር አስቴር የማካካሻ ፈተናዎችን ለመስጠት እየተደረጉ ስላሉ ጥረቶችም ከባልደረባችን ሀብታኑ ስዩም ጋር አመሻሹን ላይ አውርተዋል። በመቀጠል ይሰማል። ኢንጂነር አስቴር የትግራይ ክልል ትምህርት ቢሮ ምክትል ክልል ውስጥ የነበረው ግጭት በተለይ የከፍተኛ ትምህርት ተቋማትን ለመቀላቀል ይዘጋጁ በነበሩ ተማሪዎች ላይ ምን አይነት ጫና ፈጥረዋል? አሁ ጫናው ይሄ ግልጽ ነው ለማንምም። ምክንያቱ አንድ ጦርነት ላይ በተለይ አጋጣሚ ይሆናል ሳትለው በተለይ ተማሪ ሆነ ይሄንን ነገር ሀሳቦት ሳታስገባው ነገ ጠዋት ተምሬ ሰው ሆናለሁ ነገ ጠዋት ሀገር ይረዳሉ ነገ ጠዋት ይደርሳሉ እያለ ይህንን ነገር ሲፈጠር በጣም ትልቅ ጫና ነው የሚደርሰው፣ እና ይሄ ግልጽ ነው። ጦርነት ወይም እንደገና በአንድ ሀገር ላይ እንደዚህ አይነት ችግር ሲፈጠር ጫናው በጣም ከፍተኛ ነው። በህብረተሰቡ በሳይኮሎጂካል ኢኮኖሚካል፣ በጣም ትልቅ ጫና ያመጣል። ለመሆኑ በዚህ ችግር ውስጥ ሆነው ዘንድሮ ላይ የከፍተኛ ትምህርት ተቋማትን ለመቀላቀል ምን ያክል ተማሪዎች ፈተናውን ወሰዱ? ያመጡት ውጤት ምን ይመስላል? የጠበቅ ነው። ወደ አስራ ሁለት ሺህ ተማሪዎች ነበር ልናስፈትን የጠበቅ ነው። ግን ያንኑ ነገር አልተቻለም። ባለው እዛ በተፈጠረው ችግር ተማሪዎቹ ተበታትነዋል። ተማሪዎቹ ወደ ሌላ ቦታ ሞቭ ያደረጉ አሉ፣ ወይም የሄዱ አሉ በጦርነት ምክንያት እና በተቻለ መጠን ግን ያው የፌዴራል መንግስት በአራት ዩኒቨርሲቲ ላይ ነበር የመደባቸው። አራት ዩኒቨርሲቲ ሲመደቡ በአቅራቢያው ያለው ዩኒቨርሲቲ ላይ በራያ ዩኒቨርሲቲ፣ በአክሱም ዩኒቨርሲቲ፣ ሽሬ፣ መቀሌ ዩኒቨርሲቲ ነበር የተደረገው። ያንን ሲደረግን ተማሪዎቹ እምነት ኑሯቸው ሊመጡ አልቻሉም። ምክንያቱም ያንን ህብረተሰቡም አልተረጋጋም፣ ተማሪዎቹም አልተረጋጉም። በተቻለን መጠን ግን አናውንስ አድርገለው ሁሉም እንዲደርሳቸውና መልእክቱ እንዲደርሳቸው አድርገናል ግን እንዲያሰብ ነው አልመጡም። ጥቂቶቹ ግን የተፈተኑት በጣም በሚያሳዝን ሁኔታ ነው የተፈተኑት፣ በጭንቀት እያሉ ፈተና ሲባል በተፈጥሮም ያው ተማሪ ስትሆን ትጨነቃለ ፈተና ስትገባ። ከዛ በላይ ደግሞ በተፈጠረው በሀገሪቷ ችግር ላይ ሴት ስትሆን ትደፈሪያለሽ እዛ ስትሄጂ፣ ወንድም ሚሊተሪ ትሆናለህ ወይም እንደገና ከሌላ ጋር ከፖለቲካ ጋር ያያዙታል አንተ ባንዳ ሁነሃል ይሉታል። እና ያንንን ቆርጦ ግን እኔ ይህን ነገር እድል ማምለጥ የለብኝም ተዘጋጅቻለሁ የሚለው መንፈስ ይዘው የመጡት ተማሪዎች ለእኛ ከዛ ከጠበቅ ነው ከአስራ ሁለት በላይ ናቸው ብዬ ነው የማስበው። እግዚአብሔር ይመስገን ውጤትንም ከሙሉ ክልሎች እነዛ የተፈተኑ ልጆች ናቸው በጣም ትልቅ ከፍተኛ ውጤት ያመጡ ተማሪዎች ማለት ነው። ቁጥራቸው ምን ያክል እንደሆነ የሚታወቃለ? ወደ ሁለት ሺህ ተማሪዎችን ተፈትነዋል። እንግዲህ ቀድመው ጠቀስ እንዳደረጉልኝ ባለው ችግር የተነሳ ፈተናውን መውሰድ የቻሉ ተማሪዎች ቁጥር አናሳ ነው። ነገሮች ሲረጋጉ እነዚህ ተማሪዎች ዳግም ፈተናውን እንዲወስዱ፣ የተቋረጠው የትምህርት ህይወታቸው እንዲቀጥል እቅድ ይኖር ይሆን? እንዳሉት ከአቅም በላይ የሆነ ችግርም ነው አብዛኞቹን የከለከላቸው። ይህን ታሳቢ ያደረገ አዲስ እቅድ ይኖር ይሆን? ላልተፈተኑ ተማሪዎች አዎ፣ በደንብ አለ። አሁን ያው እንደውም ዝግጅት ጀምረናል፣ ሊመዘገብ ምዝገባ ጀምረናል፣ ፕሮፖዛሉ አውጥሰናዋል። ያው እንደ ባለፈው በአራት ዩኒቨርሲቲ ሊሆን ይችላል። ሰንተሩ ነው ያልተለየው። ወይም ደህና አሁን የጸጥታ ጉዳይ እየተሻሻለ የመጣበት ሰዓት ስለሆነ በአካባቢያቸውም ሆነው እንዲፈተኑ የሚለው ነገር ያው አሰስመንት እየተካሄደ ነው ያለው። ግን ለነሱም ፈተና እንደሚሰጡ ያው አለ። ክልሉ ከሌሎች የኢትዮጵያ ተማሪዎች ጋር ተወዳዳሪ የሚሆኑ ተማሪዎች የወጡበት የነበረ ክልል ነው። ወደ ቀደመ ይዞታው ይመለስ ዘንድ ምን መደረግ አለበት ይላሉ? አዎ ህብረተሰቡ ያው ማረጋጋት ነው፣ ተማሪውን ማረጋጋት ነው። አሁን ወደ ማረጋጋት የመጣ ነው፣ እምነት ነው። ስላልተማመን ምክንያቱ የሚወራው ወሬዎች፣ ይሄ ጥቃቱ አለ፣ ስጋት አለ ጦርነት ተካሂዶ ስጋት የለም፣ አይደለም። ወላጅ ይፈራል ልጁን ለመላክ እንጂ እንዲማርለት የማይፈልግ ወላጅ ወይም እንዲማርለት የማይፈልግ ወንድም እህት ህብረተሰብ የለም። ይህንን ግልጽ ነው። ግን በተፈጠረው ችግር ስጋት ያድርበታል፣ እምነት የለውም። እንዲህ ይሆናል ወይ ይሆናል እንደዚህ ይሆናል የሚል ስለነበረ ነው እነዛን ልጆች ያሰብናቸው ልጆች ሳይፈተኑ የቀሩት። አሁን ግን በነዛ ልጆች አርአያ ወይም እንደገና በነዛ ልጆች መረጃ ሊሆኑ ስለቻሉ ለህብረተሰቡ እንደውም በስልክ እየደወሉ መቼ ነው ፈተናውን ወይም እንደገና መቼ ነው የምንፈተነው እያሉ ስልክ እየደወሉ ሁሉ ነገር ይከታተላሉ። እና ወላጆች ራሱ እስከ ትምህርት ቢሮ እየመጡ መቼ ነው የልጆቻችን ፈተና የሚደርሰው እና እናዘጋጃቸዋለን፣ ሌላ ሀገር ስለላክ ናቸው ወደዚህ እንድናስመጣቸው እያሉ እሳቸውም እየጠየቁ ነው። ይሄንን የሚያስረዳ ባለው በክልሉ ላይ ጸጥታና የመረዳዳት እየተሻሻለ መምጣቱ ነው እና አሁን በበለጠ ወደ ፈተና ይገባሉ ብለን እናስባለን፣ ተስፋ እናደርጋለን። የማካካሻ ፈተናዎች የሚሰጡበት የጊዜ ገደብ ተቆርጦ ይሆን ወይንስ ለወደፊቱ በሚኖረው ጊዜ ውስጥ የሚገለጽ ነው? አ እስካሁን በዚህ ቀን ይፈተናል አልተባለም። ያው በኢትዮጵያ ደረጃም የምርጫ ቀን ስላለ እሱም ያው ፌዴራል መንግስት ስለሚያወጣው እስካሁን የቆረጠው በዚህ ቀን የሚል ነገር የለም ግን ተማሪዎቻችን የማዘጋጀት እና ትምህርት ቤት ውስጥ ለማስገባት ዝግጅት ላይ ነው ያለን። ምክንያቱ ተማሪዎች መማር ስላለባቸው ብን የአስራ ሁለተኛ ክፍል ብቻ ሳይሆኑ ሌሎች ቀሪዎች ደረጃዎችም ከአንድ እስከ አስራ አንድ ያሉ ተማሪዎችም መግባት አለባቸው ከሰኞ በኋላ መግባት አለባቸው ብለን ያው መምሪያ አውርደናል። ከዚህ በፊት ነው መምሪያው። ከየካቲት ስምንት ጀምሮ ነው መምሪያው የወረደው። አሁን ግን በኃይለኛ ተጠናክሮ ተማሪዎቹና አስተማሪዎቹ መገናኘት አለባቸው። ምክንያቱ በኮቪድ ጊዜ የሚደርሳቸው ቤታቸው በመዋል ብዙ ጥቃት የሚደርስባቸው አሁን ደግሞ ከዛ በላይ እየተጠቁ ነው ልጆች ወደማይሆን ነገር ሽፍት እያደረጉ ነው። በተለይ አሁን ከትምህርት ቤት ሳይውሉ ወይም ደግሞ ትምህርት ቤት ሳይገቡ ሲውሉ በሀገሪቷ ላይ የማይለመድ ነገሮች፣ ካርታ፣ ሌላ ሌላ ነገሮች፣ ሌብነት ላይ እየተሰማሩ ነው ያሉት እና ልጆችን እየጎዳናቸው ናቸው። ሆነ ያለን እና ልጆችን ወደ ትምህርት ቤት ማምጣት ግድ ይለናል እና ያንኑ ነገር እየሰራን ነው። ኢንጂነር አስቴር ኢትባረክ የትግራይ ክልል የትምህርት ቢሮ ምክትል ኃላፊ፣ ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም እድል እንዲገጥማችሁ እመኛለሁ። አሜን። እግዚአብሔር ይስጥልኝ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላቸው የጋቢና ቪ መሰናዶ ነው። አድማጮቻችን፣ ይህም መሰናዶ የምናዘጋጅላችሁ በኮቪድ-19 ምክንያት ከየመኖሪያ ቤታችን በመሆን ነው። ወደ ተከታዩ ዘገባ እንለፍ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየአመቱ የሚያዘጋጀው እና በእንግሊዝኛ ስሙ ምህጻረ ቃል ያሊ እየተባለ የሚጠራው የአፍሪካ ወጣት መሪዎች ልምድ የመለዋወጫ እንቅስቃሴ ተሳታፊ የነበሩ ኢትዮጵያውያን ወጣቶች ባለፈው ሳምንት በድረገጽ ማካኝነት ባደረጉት ስብሰባ ላይ በተለይም የኮሮና ወረርሽኝ ወቅት ሀገራዊ ምክክርን እንዴት ማካሄድ ይቻላል በሚል ሀሳብ ዙሪያ ተወያይተዋል። በውይይቱ ላይ ንግግር በማድረግ ልምዳቸውን ያካፈሉት ሀገራዊ መግባባትን ለመፍጠር የሚንቀሳቀሰው ዴስቲኒ ኢትዮጵያ የተሰኘው ሀገር በቀል ድርጅት መስራችና አስተባባሪ የሆኑት አቶ ንጉሱ አክሊሉ ሲሆኑ በተለይም ወጣቶች በዚህ ረገድ ሊኖራቸው ስለሚገባው አስተዋጽኦ አጽንኦት ሰጥተው አስረድተዋል። ስመኝሽ የቆየ በዚህና ወጣቶች በፖለቲካ ተሳትፏቸው ሊኖራቸው ስለሚገባው ገንቢ ሚና አቶ ንጉሱን አነጋግራቸ ትሰራቸዋለች ቀጥሎ ይቀርባል። ዴስቲኒ ኢትዮጵያ ባለፉት ጥቂት ዓመታት ኢትዮጵያ ውስጥ የተለያየ ፖለቲካዊ ተሳትፎ ያላቸው ግለሰቦችን ፖለቲካ ፓርቲዎችንና ተቋማት በማወያየት ሀገራዊ መግባቢያ መድረኮችን ለመፍጠር ጥረት ሲያደርግ ቆይቷል። ሆኖም ኢትዮጵያን ጨምሮ በዓለም ዙሪያ በተከሰተው የኮቪድ-19 ወረርሽኝ ምክንያት እንደዚህ አይነት ውይይቶችን በአካል ለማካሄድ አዳጋች ሆኖ ቆይቷል። ታዲያ ዴስቲኒ ኢትዮጵያ በዚህ ወረርሽኝ ወቅት በኢትዮጵያ ተጀምረው የነበሩ ሀገራዊ ውይይቶችን ለማስቀጠል ምን እያደረገ ነው ስንል የድርጅቱን መስራች አቶ ንጉሶ አክሊሉን ጠየቅናቸው። ኮቪድ ፖለቲካዊና ኢኮኖሚያዊ ችግሮች በማወሳሰብ ረገድ ከፍተኛ ሚና ተጫውቷል። አንዱ ያወሳሰበብን ነገር እንደ ልባችን ተሰብስበን እንዳንነጋገር፣ እንዲህ አይነት መልካም ሪፖርቶችን ወደ ህዝብ ማድረስ እንዳይቻል አድርጓል። ምርጫ እንዲራዘም አድርጓል። ብዙ ነገሮችን አውቋል። እኛ ልክ ይህንን ነገር ማድረግ ሳቅተን ያደረግነው ነገር ምንድን ነው? ይህንን ነገር በአካል በየክልሉ ሄደን ለህዝቡ ማድረስ ባንችል እንኳን ለምን ያሉንን ሌሎች ቴክኖሎጂዎች አንጠቀምም ብለን ወደ ነሐሴ አካባቢ ረጅም ዝግጅት ካደረግን በኋላ ያሉንን ቴክኖሎጂዎች በሙሉ አንድ ላይ አምጥተን የተወሰኑ ሰዎች አዲስ አበባ እንዲሰበሰቡ፣ የተወሰኑት ሰዎች ደግሞ ከያሉበት ክልል ኦንላይን እንዲገቡ አድርገን የተወሰኑ ደግሞ በስልክ እንዲገቡ እያደረግን ውይይቱን ለመቀጠል ጥረት አደረግን። ያን ጊዜ የገጠምን ተግዳሮት አንደኛ በየክልሉ በኢንተርኔት እንዲህ አይነት ዙም አይነት አገልግሎት በሚገባ መጠቀም በጣም ከባድ ነው። ስለዚህ የኢንተርኔት ኮኔክቲቪቲው ራሱ ትልቅ ተግዳሮት ነበረ። ሁለተኛው ሰዎች ዙም እንደዚህ እንደዚህ የመሳሰሉ ቨርቹዋል ፕላትፎርምስ መጠቀም ገና ስላልጀመር እራሱ የቴክኖሎጂ ተግዳሮትም ነበረብን። በሶስተኛ ደረጃ ይህንን ውይይት ስናደርግ ሙሉ በሙሉ ቨርቹዋል የምንገናኝበት አይደለም፣ ሙሉ በሙሉ ደግሞ በአካል ተገናኝተን የምናደርገው የሁለቱ ቅይጥ ነው። ስለዚህ ሁለቱን እንዴት አድርገን ማካሄድ እንችላለን የሚለው ከባድ ፈተና ነበር። ስለዚህ ከኢቢኤስ ቴሌቪዥን ጣቢያ ጋር ተነጋግረን ወሰኑ። ሰዎች ከያሉበት ገብተው ባለፉት ስድስት ወራት እነዚህ አራት የኢትዮጵያ አማራጭ መዳረሻዎች ወይም ቢሆኖች ከተቀረጹ በኋላ ኢትዮጵያ እየሄደችበት ያለው መንገድ ምን ይመስላል፣ ወዴት እየሄድን ነው? የሚል ጥያቄ ጠይቀናቸው ብዙ ተወያይተው በጣም ጥሩ ትንታኔ ሰጥተው ያን ነገር በቴሌቪዥን እንዲተላለፍ ተደረገ። በዛ መልኩ ነው እኛ ለመወጣት የሞከር ነው። ባለፉት ጥቂት ዓመታት ውስጥ በኢትዮጵያ በተደጋጋሚ እየተከሰተ ያለው የፖለቲካ አለመረጋጋትና የሰላም እጦት በሰው ሕይወትና በንብረት ላይ እያደረሰ ካለው ቀላል የማይባል ጥፋት ባለፈ በኅብረተሰቡ ውስጥ ጥሎት የሚሄደው ማህበራዊ ኢኮኖሚያዊና የስነ ልቦና ቀውስ እጅግ ከፍተኛ የሆነ ነው። ታዲያ ኢትዮጵያ ውስጥ በተለያዩ ጽንፍ ላይ ያሉ ሀሳቦችን አስታርቆ የጥላቸው አመለካከቶችን ለውጦ ወደ ብሔራዊ ውይይትና የእርቅ መድረኮች በአፋጣኝ ለመምጣት ይቻላል ወይ? ሁለተኛው ጥያቄያችን ነው። እኔ በጣም ይቻላል ባይኔም፣ ይሄ ያለንበትን ተጨባጭ ሁኔታ ስንመለከት ለረጅም ጊዜ የታፈነ ነገር ሰዎች ብዙ ሀሳባቸውን መግለጥ የሚያስመጣቸው የሆነበት ጊዜ ነበር። አሁን ግን ማንኛውም አይነት ሀሳብ እንደፈለገ ይገለጣል። ነገር ግን ፕሬዥሩ እየቀነሰ መሄዱ አይቀርም። ምክንያቱም ይህንን በኃይል በቁጣ፣ በጥላቻ ሀሳቤን እየገለጥኩኝ እሄዳለሁ ብሎ የሚያስብ ሰው ለተወሰነ ጊዜያን ስሜቱን እየገለጠ መሄድ ይችላል። ነገር ግን የሚያመጣለት ውጤት እንደሌለ ሲያውቅ፣ ኦኬ፣ ታዲያ ከጩኸት በመለስ ከጥላቻ በመለስ ፍላጎቶች ማሳካት የሚችልበት ነገር ምንድን ነው ብሎ ሲጠይቅ ያለው አማራጭ አንድ ነው። በጠረጴዛ ዙሪያ መወያየት ነው እና ያንን ነገር ማድረግ ይቻላል። ይህንን ነገር ደግሞ እንዲህ አይነት መድረክ እያዘጋጁ ለሰዎች እድል መስጠት ያስፈልጋል። ይህንን ነገር በተደራጀ መንገድ በተቀናጀ መንገድ ባላዘጋጀን ቁጥር ደግሞ ያኛው ያልተደራጀው እንደፈለገ የሚሄደው ና የሚነዳው አይነት ንግግር በጣም እየዳበረ ሲሄድ ትንሽ ባህላችንን ይረብሽብናል። ስለዚህ ያኛውን የጠረጴዛ ዙሪያ ውይይትን የሚደግፍ በርካታ ማህበረሰብ እያዳበርን እየጨመርን እየጨመርን ስንሄድ ይሄኛው ማይኖሪቲ ይሆናል፣ አናሳ የሆነና ሰዎች በዛኛው አስተሳሰብ መመራት ይጀምራሉ። አደጋ የሚሆነው ይህንን ሰዎች የሚፈልጉትን መንገ ነገር በስርዓት የሚናገሩበት ሌሎች ደግሞ ይህንን ሀሳብ የሚያዳምጡ መድረክ ያላዘጋጀን እንደሆነ ነው። እስኪ ወጣቶችን ተሳትፎ እኔ ደግሞ እንግዲህ አሁን እንዳነሳ ነው። ባለፉት አምስት ዓመታት እናም ከዛም በላይ ኢትዮጵያ ተደጋጋሚ የፖለቲካ አለመረጋጋቶች ይታዩባታል። ከቅርብ ጊዜ ወዲህ ደግሞ ግጭቶች፣ ግድያዎች፣ መፈናቀሎች ተበራክተዋል። እና እዚህ ውስጥ ደግሞ የወጣቱ ተሳትፎ አለ። በተለይ ማህበራዊ ሚዲያ መስፋፋት ጋር ተያይዞ ወጣቶች በመረጃ ስርጭት በመቀበል፣ እንዲሁም ደግሞ መሬት ላይ በሚታዩ ግጭቶች ውስጥ ተሳትፎች አለው እና እስኪ የወጣቱን ተሳትፎ እንዴት ታየዋለህ? ዋና ዋና ውይይቶች ውስጥ በርካታ ተዋናዮች በሚሳተፉበት ውይይቶች ውስጥ የወጣቶች ተሳትፎ ከጊዜ ወደ ጊዜ እየጨመረ ነው ያለው። ይሁንና አንድ አሁን በቅርብኛ የገባን ነገር ምንድን ነው? ወጣቶችን በሁለት መንገድ ማሳተፍ ይቻላል። አንዱ ከተለያዩ ተዋናዮች ጋር ላይ ተዋህዶ መወያየት ነው። ሁለተኛው ደግሞ ወጣቶች ራሳቸው ደግሞ ለብቻቸው ሆነው እንደሚቀጥለው ትውልድ ኃላፊነት ተረካቢ አካላት ቁጭ ብለው ያለፈውንም የዛሬውንም የነገው እድል መፍጠር ያስፈልጋል እና በዚህ መሰረት እኛ አሁን ዴስቲኒ ኢትዮጵያ እያደረገ ያለው ነገር ለምሳሌ ወጣቶችን ለብቻቸው እንዲህ አይነት ነገሮችን በሚገባ እንዲመለከቱ እያደረግንን ያለ ነው። በቅርብ ያደረግነው ነገር ምንድን ነው? ከአስራ ሁለቱም ክልሎችና የከተማ መስተዳድሮች የተውጣጡ ከሰማኒያ በላይ የተለያየ ፖለቲካ አመለካከት፣ እምነት እና ስብጥር ያላቸውን ወጣቶች አንድ ላይ አምጥተን ኢትዮጵያ የትኛው መንገድ ላይ ነው ያለች E ሀሳባቸውን እየገለጡ ውሳኔ ውስጥ በሚገባ እየተሳተፉ እንዲሄዱ ማድረግ ያስፈልጋል እና ይሄ አንዱ ነገር ነው። ሌላው ግን በሀገራችን ውስጥ ተጀመረ ያለውን ሀገራዊ ምክክር ውስጥ በሚገባ ወጣቶች በሀገሪቱ ዋና ዋና መሰረታዊ ጉዳዮች ላይ እንዲወያዩ እድል እየተመቻቸነ ያለው አድማጮች ከዴስቲኒ ኢትዮጵያ መስራችና አስተባባሪ አቶ ንጉሶ አክሊሉ ጋር ያደረግነው ውይይት አላበቃም። የወጣቶችን የፖለቲካና ሀገራዊ ውይይት ተሳትፎ በተመለከተ ያደረግነውን ሰፋ ያለ ቆይታ በነገው ምሽት ፕሮግራማችን ይዘን እንመለሳለን። ጤና ይስጥልኝ። ወደ ተከታዩ ዘገባ እንሻገር። የአሜሪካ ድምፅ ዘጋቢያችን ማሪያን ማዲያሎ የአሜሪካ የበሽታዎች መቆጣጠር ማዕከል ሲዲሲ በህጻናት ማቆያዎች እንዲሁም በወጣቶች የስፖርት ማዕከላቶች ውስጥ የኮቪድ-19 ወረርሽኝ እየጨመረ ነው በሚለው ዙሪያ ዘገባ አጠናቅራለች፣ እንደሚከተለው አቀርብላችኋለሁ። ረቡዕ ዕለት በዋይት ሀውስ ውስጥ በነበረው ጋዜጣዊ መግለጫ ላይ የበሽታዎች መቆጣጠር ማዕከል ሲዲሲ ዳይሬክተር የሆኑት ሮሼል ዋላንስኪ በዩናይትድ ስቴትስ የተለያዩ የኮቪድ-19 ዝርያዎች መጨመራቸውን ተከትሎ ኮቪድ-19 በወጣቶች ላይ እየጨመረ መምጣቱን ያስታወቁ ሲሆን ሁኔታዎችን እንዲህ ያስረዳሉ። በመላው ሀገሪቱ በህጻናት ማቆያዎች እና የስፖርት ማዕከላቶች ውስጥ ያሉ የኮሮና ተጠቂዎች ቁጥር መጨመሩን እያየን ነው። ከጊዜ ወደ ጊዜም እነዚህ ተጠቂዎች ደግሞ ወጣቶች እየሆኑ ነው። በሰላሳና በአርባዎቹ ውስጥ ያሉ ወጣቶችም በጽኑ እየታመሙ ነው። መረጃዎቹ እንደሚያሳዩት ከሆነ ይህ እየሆነ ያለው ሳርስ ኮቪድ ሁለት በሚባለው የኮቪድ አስራ ዘጠኝ ዝርያ ነው። ሀምሳ ሁለት የሚሆኑ በተለያዩ ግዛቶች ውስጥ ያሉ ወረዳዎችም ይህ ሁኔታ እንዳሳሰባቸው ገልጸዋል። እጅግ ተላላፊ የሆነው ቢ አንድ አንድ ሰባት በመባል የሚታወቀው የእንግሊዙ የኮሮና ቫይረስ በዩናይትድ ስቴትስ ውስጥ በአደገኛ ሁኔታ እየተስፋፋና ወጣት አሜሪካውያንን እያጠቃ ይገኛል ሲሉም ዋለንስኪ ያክላሉ። እጅግ ከፍተኛ የሆነ የተጠቂዎች ቁጥር በጨመረባቸው ቦታዎች ሲዲሲ እንቅስቃሴዎች ሁሉ ከቤት ውጪ እንዲደረጉና እቤት ውስጥ መደረግ ያለባቸው የስድስት ጫማ ርቀት ተጠብቀው እንዲሰሩ ይመክራል። በተመሳሳይ ትላልቅ መሰባሰቦችም እንዲገቱ ያሳስባል። በዕለቱ የባይደን አስተዳደር በሀገሪቱ ባሉና የፌዴራል የጥራት ደረጃን በሚያሟሉ የማህበረሰብ የጤና ጣቢያዎችም ላይ ክትባቱን ለማስፋፋት እየተሰራ መሆኑን ያስታወቁ ሲሆን የዋይት ሀውስ የኮቪድ-19 አስተባባሪ አንዲ እስላቬትም ስለ ሁኔታው እንዲህ ያስረዳሉ። 1400 የሚሆኑ የማህበረሰቡ የጤና ጣቢያዎች እንዲመዘገቡና ክትባት እንዲወስዱ በማድረግ የማህበረሰባችንን የክትባት አሰጣጥ መርሃ ግብሮች እያስፋፋን ነው። እጅግ ብዙ የጤና ጣቢያዎች ዝቅተኛ የኑሮ ደረጃ ባላቸው ሰፈሮች ውስጥ ነው ያሉት። ይህም የሆነው የመድህን ዋስትና ቢኖራቸውም ባይኖራቸውም ሰዎች ሕክምና እንዲያገኙ ለማስቻል ነው። የበሽታዎች መቆጣጠር ማዕከል ሲዲሲ እንዳስታወቀው ከሆነ ዩናይትድ ስቴትስ 30.9 ሚሊዮን በሚሆኑ የኮቪድ-19 ተጠቂዎችና በ559 ሺህ በላይ በሚሆኑ ሞቶች ዓለምን እየመራች ትገኛለች። የዋይት ሀውስ የኮቪድ-19 አስተባባሪ አንዲ ስላቬት ቢያንስ 108 ሚሊዮን የሚሆኑ አሜሪካውያን የመጀመሪያውን ክትባት መውሰዳቸውን በማስታወስ የክትባት ስርጭቱ ከታሰበለት ቀድሞ እየተከናወነ ነው ብለዋል። ለማርያማ ya dc <muchas> ዜናዎቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬ ጋቢና ቪ መሰናዶ እዚ ላይ ፈጸምን። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። 2022076379 በሚለው የዋትሳፕ መስመራችን ላይ የድምጽ ወይም የጽሁፍ መልእክት አስቀምጡልን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ጻፉልን። መርሃ ግብሩን በመምራት ኤደን ገረመው፣ በዝግጅቱ ኤልያስ አስማረ፣ በፕሮግራም አርቶቱ ሰለሞን አባተ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን አብረናችሁ ቆይተናል። መልካም ቅዳሜና እሁድ ይሆንላችሁ ስንል ምሽታችንን በምሽታችንን እዚህ ላይ እናጠናቅቃለን። ደህና እደሩ።